Yamir Kadim's Radio Taveno. Well, I found it uh, extraordinary. ዴሞክራሲያዊ የሆነ አገር መሪ የአስቸኳይ ጊዜ አዋጅ ያወጀ መንግሥትን መጎብኘቱ ለእኔ በጣም እንቆቅልሽ ሆነው አግኝቼዋለሁ። የአስቸኳይ ጊዜ አዋጁ ራሱ ለጉብኝቱ ሕዝብ ወደ መንገድ እንዳይወጣ ለማገድ ነው የታወጀው። የአውሮፓ ፓርላማ አባሏ አና ጎሜሽ ለአሜሪካ ድምፅ ከሰጡት ቃል የተጠነጨበ ነው የሰማችሁት። ዝርዝሩ በአብይ ርዕስ ይቀርባል። እነዚህ እርምጃዎች ስርዓትን ለመመለስ የታሰቡ ቢሆኑ እንኳ ነፃ ድምጾችን ማፈንና በኢትዮጵያውያን መብቶች ውስጥ ራስን የሚጎዳ ጣልቃ ገብነት ማድረግ ለብሶቶቹ መፍትሔ ከማግኘት ይልቅ ሁኔታዎችን የሚያባብሱ ነው የሚሆኑት። እኚህ እኛው ደግሞ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ጃን ከርቢ ናቸው። አገራቸው የኢትዮጵያ ወቅታዊ ሁኔታ ያሳሰባት መሆኑን ከገለጹበት የተወሰደ ነው። በመጽሔት ክፍለ ጊዜ ይቀርባል። ጤና ይስጥልን የተከበራችሁ አድማጮች እንደምን አምሽታቸዋል። በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው ይሄ የዛሬ ረቡዕ ጥቅምት ሁለት 2009 ዓ.ም ፕሮግራማችን። አስተናጋጆች አሉላ ከበደና አዲሱ አበበነን። ንጉሡ ታምሬ ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ከርቲስ ፓይንም ነው። እስከ ምሽቱ አራት ሰዓት አብራችሁን ዝለቁ። አሁን በቅድሚያ የዓለም ዜና። ቅድም ሲል በቅንጫቤ እንዳሰማናችሁ አሁን ማምሻውን የአሜሪካ ውጭ ጉዳይ መስሪያ ቤት ስቴት ዲፓርትመንት የኢትዮጵያን ወቅታዊ ሁኔታ አስመልክቶ መግለጫ አውጥቷል። የኢትዮጵያ መንግስት በቅርቡ በኦሮሚያና በአማራ ክልሎች በተካሄዱ ተቃውሞዎችና አመጾች የተነሳ ባለፈው ቅዳሜ ያወጣውን የአስቸኳይ ጊዜ አዋጅ ተገንዝበናል፣ ይላል መግለጫው ሲጀምር። አዋጁ ሊያስከትል የሚችለው ተጽዕኖም አለው። ለምሳሌ ያለማዘዣ ሰዎችን ማሰር፣ የኢንተርኔት አገልግሎትን ማገድ ጨምሮ ሀሳብን የመግለጥ ነጻነቶችን መገደብ፣ ህዝባዊ ስብሰባዎችን መከልከልና የሰዓት ላፊ አዋጅን መደንገገኙባቸዋል ይህ አዋጅ በዚህ መልኩ ስራ ላይ ከዋለ ችግሩን ያባብሳል፣ የፖለቲካ ቀውሱን ግን አይፈታም። ይላል መግለጫው። የፖለቲካ ዲሞክራሲያዊነትና መሰረታዊ ሐሳብን በነጻነት የመግለጽ አስፈላጊነት ናቸው። እናም የህዝብን ጥያቄና በአጠቃላይ የኢትዮጵያን ህዝብና የተቃዋሚ ሰልፈኞችን ጥያቄ መፍታት አስፈላጊ ነው። ለኢትዮጵያ መንግሥት በተደጋጋሚ ያደረግነውን ጥሪ ዛሬም እንደግማለን፣ ይላል መግለጫው ይህም ዜጎቹን እንዲያከብር ህገ መንግስቱ የሚፈቅድላቸውን ሀሳብን የመግለጥና የመደራጀት መብቶችን እነዚህን መብቶቻቸውን በሰላማዊ መንገድ የጠየቁትን በማሰሩ እንዲፈታ እንጠይቃለን። በነጻነት ትችት የሚያቀርቡ ድምፆችን ማፈንና ብሎም ቁጥጥር ስር ማዋል ራስ ላይ ኪሳራ ከማስከተሉም በላይ የበለጠ ቀውስ ያስከትላል፣ ሁሉም ኢትዮጵያውያን የሚቀበሉት መፍትሄ ላይ እንዳይደረስም እንቅፋት ይሆናል። በኢትዮጵያ ምንም አይነት የአመፅ እርምጃ እንዳይቀጥል ሁሉንም ወገኖች እናሳስባለን፣ ይላል የስቴት ዲፓርትመንት መግለጫ። ኢትዮጵያ አስተዳደሯን እንድታሻሽል ሰላማዊ ውይይት ነው መፍትሄው ብሎ በጣም በርካታ ንጹሐን ዜጎች ሞተዋል። በጣም ከፍተኛ ውድመት ተካሂዷል። ሰኞ ዕለት ፕሬዚዳንት ሙላቱ ለፓርላማ ባደረጉት ንግግር አንዳንድ የህዝቡን ጥያቄዎች ለምሳሌ የመሬት ይዞታን መብት፣ የምርጫ ህጉን ማሻሻል፣ የኦሮሚያን ክልል በአዲስ አበባ ላይ ልዩ ጥቅም እንዳለው መጥቀሳቸውን እንደግፋለን ይላል። መንግስት እነዚህን ሀሳቦች በፍጥነት በስራ እንዲተረጉም፣ እንዲሁም የፖለቲካ ምህዳሩን በማስፋት መሰረታዊ ህገ መንግስቱ የሚፈቅድላቸው መብቶችን ለህዝቡ እንዲመልስም እንጠይቃለን ብሎ የአስቸኳይ ጊዜ አዋጁ የህዝቡን መብት የበለጠ አይጨፈልቅም ሲሉ ጠቅላይ ሚኒስትሩ ያሉትንም አጤነናል ብሎ የስቴት ዲፓርትመንት ማለት የአሜሪካ ውጭ ጉዳይ መስሪያ ቤት መግለጫውን አጠቃሏል። ዝርዝሩ በኋላ ይኖረናል። የአውሮፓ ህብረትና አለም አቀፉ ማህበረሰብ በኢትዮጵያ ላይ ጠንካራ እርምጃ እንዲወስዱ የሰብአዊ መብቶች ተሟጋቹ ቡድን ሂውማን ራይትስ ዋች ዛሬ ጥሪ ያሰማ። ቡድኑ መልእክቱን ያስተላለፈው በአውሮፓ ህብረት ንዑስ ኮሚቴ ስብሰባ ላይ ነው። ሰብአዊ መብቶችን የመርገጥና ሀሳብን በመግለጽ ነጻነት ላይ ገደብ መጣልን የሚመለከቱ ጥያቄዎችን በተመለከተ ተወቃሿ ኢትዮጵያ ስትሆን ዓለም አቀፉ ማህበረሰብም ጉዳዩ የሚመለከተው በአመዛኙ በተለየ አቅጣጫ መሆኑን ታዝበናል ሲል ተችቷል። ዓለም አቀፉ የመብቶች ተሟጋች ቡድን አምነስቲ ኢንተርናሽናል ከቤልጅየም ዋና ከተማ ብራስልስ የተላከ ዘገባ በእለቱ አቢሮስ ይቀርባል። የተባበሩት መንግስታት ድርጅት ቡሩንዲ ውስጥ የተፈጸሙ የሰብአዊ መብት ጥሰቶችን መመርመር በመጀመሩ የአገሪቱ የተወካዮች ምክር ቤት ቡሩንዲ ከአይሲሲ ማለት ከዓለም አቀፉ የወንጀለኞች ፍርድ ቤት መውጣት የሚያስችላትን ህግ አሳለፈ። ፒየሬ ንኩሬኔንዛ ህገ መንግስቱ ከሚደነግገው ውጪ ለሶስተኛ ጊዜ የፕሬዝዳንትነት ስልጣኑን ከተቆናጠጡ ወዲህ ቡሩንዲ ፖለቲካዊ ቀውስ ውስጥ መግባቷ ይታወቃል። ምክሩንዚዛ እንደ አውሮፓ አቆጣጠር ባለፈው ሚያዝያ 2015 ዓ ም ለፕሬዚዳንትነት እንደሚወዳደሩ ይፋ ካደረጉ ወዲህ አመፅ የተቀላቀሉ የመንገድ ላይ ተቃውሞዎችና የሰዎችን ደብዛ ሆም ብሎ ማጥፋት ተፈጽመዋል። በመቶዎች የሚቆጠሩ ሰዎች ሞተዋል። ከ200 ሺህ በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። የተባበሩት መንግስታት ድርጅት ብሩንዲ ውስጥ በከፍተኛ ደረጃ ይፈጸማል ያለውን የመብት ጥሰት ከሁለት ሳምንታት በፊት መጀመሩ ይታወቃል። በሰብአዊ ፍጡር ላይ ወንጀል መፈጸሙና የሕዝባዊ እልቅት አደጋ ማንዣበቡን ያመለከተ ዘገባ ይፋ ከሆነ በኋላ ባለፈው ሰኞ ብሩንዲ ሶስት የተባበሩት መንግስታት መርማሪዎችን ወደ አገሯ እንዳይገቡ ከልክላለች። የብሩንዲ የተወካዮች ምክር ቤት አገሪቱ ከዓለም አቀፉ ፍርድ ቤት እንድትገለል ያሳለፈው ሕግ ከመጽደቁ በፊት የገዥው ፓርቲ ተጽዕኖ ለበዛበት ለመወሰኛው ምክር ቤት በኋላም ለፕሬዚዳንቱ እንደሚቀርብ ታውቋል። ይህም ሆኖ ብሩንዲ ከአይሲሲ ለመውጣት ያላትን ፍላጎት የሚገልጽ ደብዳቤ መንግስቱ፣ የብሩንዲ መንግስት ማለት ነው፣ ለጸጥታው ጥበቃ ምክር ቤት ያቀርባል። ደብዳቤው ከደረሰ ከአንድ ዓመት በኋላ ነው ፍጻሜ የሚያገኘው። ዓለም አቀፉ ፍርድ ቤት በአፍሪካ ሀገሮች ላይ ቅን አመለካከት የለውም በሚል ብዙ የአፍሪካ ሀገሮች ቅሬታ ያላቸው መሆኑ ቢታወቅም እስካሁን ከአይሲሲ የወጡ ሀገሮች የሉም። እስከ ዛሬ ለአይሲሲ በቀረቡ ወይም ሊቀርቡ በተዘጋጁ ስድስት ፋይሎች ውስጥ አፍሪካውያን ብቻ ናቸው ክስ የተመሰረተባቸው። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራአድ አል ሁሴን በመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት ላይ ሂስ ሰነዘሩ። ምክንያት የበሽር አልአሳድ መንግስትና ወዳጁ ሩሲያ በሰሜን ሶሪያ ምስራቅ አሌፖ ላይ ያለመታከት የሚያካሂዱትን የቦምብ ጥቃት ከፍጻሜ ለማድረስ ምንም አይነት እርምጃ ባለመወሰዱ የሰብአዊ መብት ከፍተኛ ኮሚሽን ጽህፈት ቤት በሚገኝበት ጄኔቫ ሊሳሽ ላይን ያደረሰችንን ዘገባ ትስታ ትስታበላቸው ይዛቀርባለች። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ዛኢድ ራአድ አልሁሴኒ የዓለም አቀፍ ማህበረሰብን አጣዳፊ ትኩረት የሚጠይቁ በርካታ የመብት ጥሰቶች በሶሪያ፣ በየመን፣ በማይንማር፣ በኮንጎ ዲሞክራሲያዊት ሪፐብሊክና በብሩንዲ ጭምር በዓለም ዙሪያ እንዳሉ ገልጸዋል። ከነዚህም መካከል በአሌፖ ሶሪያ ሁለት መቶ ሰባ አምስት ሺህ ሰው በአሰቃቂ የጭካኔ ሁኔታ የተያዘበት ከፍተኛው ቀውስ ነው ብለዋል። ሆኖም ግን ይህን የህዝብ መከራ ለማቅለል ምንም የተወሰደ እርምጃ እንደሌለ ተናግረዋል። እንደምንረዳው ዛሬም ቢሆን የቦምብ ድብደባው ቀጥሏል። የጸጥታው ምክር ቤት ባለፈው ሳምንት በምስራቅ አሌፖ የተካሄደውን ድብደባ ለማስቆም አልቻለም። ስለዚህ ስለ ጸጥታው ምክር ቤት ስናወሳ ጸጥታው ለማን የሚል ጥያቄ ከአእምሮዬ ያጭራል። በእርግጥ ለምስራቅ አሌፖ ሕዝብ አይደለም ጸጥታው። ዛይድ በተጨማሪም በምስራቅ አውሮፓ ህዝብ መካከል እያደገ የመጣው ያሉት የመጤዎች ጥላቻም አሳሳቢ መሆኑን ገልጸዋል። ህዝቡ በኢኮኖሚ ቀበቶውን ስለማጥበቅ በሚወጡ ህጎችና ህይወቱን ማሻሻል ባለመቻሉ በመንግስታቱ ላይ ቁጣ አለው። እናም ህዝብ መጠቀያ የሌላቸው መጤዎችን የችግሩ ምክንያት በማድረግ በዘረኝነት ይዞርባቸዋል ብለዋል። የፖለቲካ ቀስቃሾችም ለራሳቸው ጥቅም ሲሉ መጤዎችን በአሉታዊ እንደሚተቹ ዛኢድ ተናግረዋል። በአገሮች የፖለቲካ ዘመቻ ጣልቃ የመግባት አላማ ባይኖራቸውም ከመጤዎች ጋር ተያይዞ የጥላቻ ንግግር የሚያደርጉ ቀስቃሾች ዘረኝነታቸው ሊነገራቸው ይገባል ብለዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር የፖለቲካ መሪዎች ኃላፊነት የተላበሰ ሞራላዊ አመራር እንደሚጠበቅባቸው ጠቅሰው ጥላቻና ብጥብጥን የሚጋብዙ መሪዎችን ግን ሕዝብ በአይነ ቁራኛ ሊጠብቃቸው ይገባል ብለዋል። ናው አበቃ። አድማጮች ቀደም ብለን የሰዓቱን ዜና ነበር ያሰማናችሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን የዕለቱን አብይ ርዕስ የአውሮፓ ህብረትና ዓለም አቀፉ ማኅበረሰብ በኢትዮጵያ ላይ ጠንካራ እርምጃ እንዲወስዱ ሂዩማን ራይትስ ዋች የተባለው የሰብአዊ መብቶች ተሟጋች ቡድን ዛሬ ጥሪ ያሰማ። ቡድኑ መልእክቱን ያስተላለፈው በአውሮፓ ህብረት ንዑስ ኮሚቴ ስብሰባ ላይ ነው። በዜናው እንደተገለጠው ሰብአዊ መብቶችን የመርገጥና ሀሳብን በመግለጽ ነጻነት ላይ ገደብ መጣልን የሚመለከቱ ጥያቄዎችን አስመልክቶ ተወቃሿ ኢትዮጵያ ስትሆን ዓለም አቀፉ ማህበረሰብም ጉዳዩን የሚመለከተው በአመዛኙ በተለየ አቅጣጫ መሆኑን ታዝበናል ነው ያለው ዓለም አቀፉ የመብቶች ተሟጋች ቡድን። ዘጋቢያችን ማርታ ቫንደርቮልፍ ከቤልጅግ ዋና ከተማ ብራሰልስ የላከችውን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል። ኢትዮጵያ ውስጥ ያሉ ጠጠር ያሉ ወይም የከበዱ ጉዳዮችን የሰብአዊ መብቶች ረገጣ ጥያቄዎችን ለመንካት ያለመፈለግ አካሄድ እንዳለ እናምናለን ብሏል የሰብአዊ መብቶች ቃፊሩና ተሟጋቹ ቡድን ሁማን ራይትስ ዋች ከፍተኛ መርማሪ ፌሊክስ ሆርን። ምክንያቱም ይላል ሆርን፣ ኢትዮጵያ በልማት በፍልሰትና በጸጥታ ጉዳዮች ላይ ከምትተባበራቸው ዓለም አቀፍ አጋሮቿ ጋር ጠንካራ ግንኙነቶች አሏት። የአውሮፓ ህብረት በኢትዮጵያ ላይ ይበልጥ የጠነከረ እርምጃ መውሰድ አለበት ብሏል። ሆርን ለቪኦኤ በሰጠው ቃል የአውሮፓ ህብረት በኢትዮጵያ ላይ ይበልጥ የጠነከረ እርምጃ መውሰድ አለበት። ዓለም አቀፍ ምርመራ እንዲደረግ ግፊት ማሳደር አለበት። የተባበሩት መንግሥታት ድርጅት ፈታሾች መግባት እንዲፈቀድላቸው ግፊት ማሳደር አለበት። ምላሽ ያልተሰጣቸው አልተሰጣቸው አሥራ አንድ ጥያቄዎች ቀርበዋል እስካሁን በተጨማሪም ኢትዮጵያ በተቃውሞ እንቅስቃሴ ወቅት በዘፈቀደ ይዛ ያጎረቻቸውን ሁሉንም እንድትፈታ የአውሮፓ ህብረት ግፊት ማሳደር አለበት። ይህ የሆርን ቃል ዛሬ ብራስልስ ላይ በተካሄደው የአውሮፓ ህብረት ንዑስ ኮሚቴ ስብሰባ ላይም የተደመጠ ነበር ኢትዮጵያ ከ2006 ዓ ም እስከ 2012 ዓ ም በሚዘልቁት ስድስት ዓመታት በኢትዮጵያ የዘመን አቆጣጠር ማለት ነው በአውሮፓ የልማት ፈንድ አማካይነት የ834 ሚሊዮን ዶላር ዶላር እርዳታ ከአውሮፓ ህብረት ታገኛለች በዚህም የህብረቱ እርዳታ ዋነኛ ተጠቃሚ ሆናለች። ባለፈው ጥር የአውሮፓ ህብረት በወሰደው እርምጃ የኢትዮጵያ የጸጥታ ኃይሎች የሚወስዷቸውን የኃይል እርምጃዎች የሚያወግዝ የውሳኔ ሰነድ አጽድቋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት ባወጣው መግለጫ ስርዓትን ለመመለስ በሚል ነፃ ድምፆች የሚታፈኑ ከሆነ የአስቸኳይ ጊዜ ድንጋጌው ራስን የሚያጠፋ መንገድ ነው የሚሆነው ብሎታል። ቤልዥክ ዋና ከተማ ብሩክሴል ዛሬ በተቀመጠው የአውሮፓ ህብረት የንዑስ ኮሚቴው ስብሰባ ላይ የተገኙ የኢትዮጵያ መልእክተኛ ከተቃዋሚ ፓርቲዎችና ከሲቪል ማኅበረሰቦች ጋር ውይይቶችን ለማድረግ ማረጋገጫ መሰጠቱን አመልክተዋል። የጀርመን መሪ ቻንስለር አንጌላ መርከል ትናንት ማክሰኞ ጥቅምት 1 2009 ዓ ም ኢትዮጵያን ጎብኝተዋል። ጉብኝታቸው በሦስት የአፍሪካ ሀገሮች ያደረጉት ጉዞ አካልና ማጠቃለያም ነበር። የኢትዮጵያ ፓርላማ ተቃዋሚዎችን የሚያሳትፍ አይደለም በሚል በፓርላማው ፊት ቀርበው ለመናገር ፈቃደኛ ሳይሆኑ ቀርተዋል። መርከል መንግሥቱ የተለዩ የፖለቲካ አመለካከትና አስተሳሰብ ላላቸውም መስኩን እንዲያሰፋና ለውይይት ክፍት እንዲሆን አሳስበዋል። ቻንስለር መርከል ኢትዮጵያ በ1997 ዓ ም አካሄዳ የነበረው አጠቃላይ ምርጫ ታዛቢ ሆነው ከአውሮፓ ኅብረት ተልከው የነበሩት የአውሮፓ ፓርላማ አባል አና ጎምሽ መርከል ኢትዮጵያ መሄዳቸው እንዳሳዘናቸው ተናግረዋል። ኢትዮጵያ በመሄዳቸው የሚቆጫቸውን አድራጎት ነው የፈጸሙት ብለዋል። አና ጎምሽ ማምሻውን ወደ ብሩክሴል ደውዬ አናግሬያቸው ነበር። Well, I found it uh, extraordinary, puzzling that uh, a leader of the democratic country would go and visit ዴሞክራሲያዊ የሆነ አገር መሪ የአስቸኳይ ጊዜ አዋጅ ያወጀ መንግስትን መጎብኘቱ ለእኔ በጣም እንቆቅልሽ ሆኖ አግኝቼዋለሁ። የአስቸኳይ ጊዜ አዋጁ ራሱ ለጉብኝቱ ህዝብ ወደ መንገድ እንዳይወጣ ለማገድ ነው የታወጀው። ምንም እንኳ የቻንስለር መርከልን ጉብኝት እንደ ራሴ አና ጎምሽ ያውግዙ እንጂ በውስጡ ግን መልካም ነገርም ይታየኛል ብለዋል። ይሁን እንጂ አንገላ ማርኬል ወደ ፓርላማው ላለመሄድ መወሰናቸው ትክክል ነው ምክንያቱም ይህ የኢትዮጵያ ፓርላማ ዴሞክራሲያዊ አለመሆኑን እውነተኛ ፓርላማ አለመሆኑን ነው ያሳዩት። በውስጡ ያሉትም በሐቀኛና ተቀባይነት ባለው ምርጫ የተመረጡ የህዝብ እንደራሴዎች ሳይሆኑ የተሰየሙ ሰዎች ስብሰባ መሆኑን ነው ያሳዩት። እናም ፓርላማው ሙሉ በሙሉ የተያያዘው በገዢው ፓርቲ በመሆኑ ቻንስለር አንጌላ መርከል የፓርላማ ግብዣውን ውድቅ ማድረጋቸው እጅግ አስፈላጊ እርምጃ ነው ብለውታል ጎመሽ። ሚስ ጎመሽ አክለውም የፖለቲካ ተሳትፎውንም ጉዳይ መርከል በአጽንኦት ማንሳታቸውን አድንቀዋል። መርከል በታዛቢዎች ፊት ለጠቅላይ ሚኒስትሩ ባስተላለፉት መልእክት ኢትዮጵያ የተቃውሞ እንቅስቃሴዎችን እየዘጋች ትችትና ወቀሳዎችን አልሰማም እያለች መቀጠል እንደማትችል ማስገንዘባቸው ጠቃሚ ጉዳይ ነው። አፈና ይህችን ለአፍሪካም ለዓለምም በጣም ጠቃሚ የሆነች አገር ወደ ባሰ አለመረጋጋትና ወደ ደም መፋሰስ ብቻ ነው የሚወስዳት፣ ሲሉ አስጠንቅቀዋል። እንደ ራሴ አና ጎምሽ አና ጎምሽ ኢትዮጵያን ላለፉት ከ11 ዓመታት በላይ ያውቋታል። እናም ለኢትዮጵያ አንዳች ተስፋ ይታያቸው ይሆን? አዎን እንዴታ! ምክንያቱም የኢትዮጵያ ህዝብ ጀግና ህዝብ ነው። መብቶቹንም እየጠበቀ ነው። አምባገነን አገዛዝ ከእንግዲህ እየጨቆነኝ አይቀጥልም እያለ ነው። እንዴታ ለኢትዮጵያ ተስፋ ይታየኛል። አምባገነኖችና ለአምባገነንነት ዙሪያውን ያሰፉባት ብትሆንም ለመላይቱ ዓለም ተስፋ ይታየኛል። የኢትዮጵያ ሕዝብ ለዲሞክራሲና ሰብአዊ መብቶቹን ለማስከበር የተሻለ አስተዳደር እንዲሰፍን በሚያደርገው ያሸንፋል ብዬ አምናለሁ። በአውሮፓ፣ በአሜሪካ፣ በአፍሪካ እና በሌላውም የዓለም ክፍሎች ያሉ ህዝቦች ከኢትዮጵያ ህዝብ ጎን እንዲቆሙ ጥሪን አስተላልፋለሁ ብለዋል ሚስ ጎምሽ። የኢትዮጵያ መንግስት ከፍተኛ ባለስልጣናት ሰሞኑን ባደረጓቸው ንግግሮች የውጭ ኃይሎች የሀገሪቱን ሰላም ለመበጥበጥ እየሰሩ መሆናቸውን እየተናገሩ ከሰዋል። የኢትዮጵያ የሚኒስትሮች ምክር ቤት ደንግጎታል ያሉትንና ለስድስት ወራት የሚዘልቅና ካለፈው ቅዳሜ አንስቶ ተግባራዊ የተደረገ የአስቸኳይ ጊዜ ድንጋጌ ጠቅላይ ሚኒስትሩ አውጀዋል። አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ መጽሔቱ ልናልፍ ነው። ዩናይትድ ስቴትስ በኢትዮጵያ ጉዳይ ስጋቷን ገልጣለች። የዩናይትድ ስቴትስ ኢትዮጵያ ውስጥ ባለው የውጥረት ሁኔታ ስጋት ያደረባት መሆኑን የውጭ ጉዳይ መስሪያ ቤቷ ቃል አቀባይ ጃን ከርቢ ከአሜሪካ ድምፅ ለቀረበላቸው ጥያቄ በሰጡት መልስ አስታውቀዋል። የቀድሞው የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር ጆን ካርሰን በበኩላቸው ስለ ኢትዮጵያ ወቅታዊ ጉዳይ ተጠይቀው ለአሜሪካ ድምፅ በሰጡት አስተያየት በአገሪቱ የሚታየው ቀውስ በእጅጉ አሳሳቢ ነው ብለዋል። ለዝርዝሩ አሉላ ከበደ በኢትዮጵያ ተቃዋሚዎች ላነሷቸው የመሬት መብትና የምርጫ ሕግን ማሻሻያ የመሳሰሉ ብሶቶች መልስ ለመስጠት መንግሥት ቃል መግባቱን ፕሬዚዳንት ሙላቱ መስከረም ሀያ ለፓርላማ ያደረጉትን ንግግር መንግስታቸው እንዳጤነው ቃል አቀባዩ ገልጸው መንግስቱ ላቀረባቸው ሀሳቦች ተግባራዊነት በቁርጠኝነት እንዲንቀሳቀስ እንደሚያበረታታም አመልክተዋል። ክርቢ በማከልም የኢትዮጵያ መንግስት ባለፈው ሳምንት መጨረሻ ላይ የደነገገውን የአስቸኳይ ጊዜ አዋጅ በተለይም ያለፍርድ ቤት ትእዛዝ ሰዎችን የመያዝ ነጻ ሐሳብን መገደብ ሕዝባዊ ስብሰባዎችን ማገድና የሰዓት ላፊ ገደብን የመሳሰሉ የአስቸኳይ ጊዜ እርምጃዎቹን ተግባራዊ ለማድረግ የሚፈልግበትን ሁኔታ ግልጽ እንዲያደርግ መንግሥታቸው እንደሚፈልግም አስረድተዋል እነዚህ እርምጃዎች ሥርዓትን ለመመለስ የታሰቡ ቢሆኑ እንኳ ነፃ ድምፆችን ማፈንና በኢትዮጵያውያን መብቶች ውስጥ ራስን የሚጎዳ ጣልቃ ገብነት ማድረግ ለብሶቶቹ መፍትሔ ከማግኘት ይልቅ ሁኔታዎችን የሚያባብሱ ነው የሚሆኑት። የቀድሞ የዩናይት ስቴትስ የአፍሪቃ ጉዳዮች ረዳት ሚኒስትር ጆኒ ካርሰን በአሁኑ ወቅት ኦልብራይት ስቶን ብሪጅ ግሩፕ የተባለ ዓለም አቀፍ የንግድ ሥራዎች ንድፍ አውጪ ተቋም ከፍተኛ አማካሪ ሆነው በመስራት ላይ ናቸው። በበኩላቸው ስለ ኢትዮጵያ ወቅታዊ ጉዳይ ተጠይቀው ለአሜሪካ ድምፅ በሰጡት አስተያየት ኢትዮጵያ በጸጥታ ጥበቃው መስክ የዩናይት ስቴትስ ሁነኛ አጋርና በአፍሪቃም በእጅጉ አስፈላጊዋ አገር መሆኗን ገልጠው በአገሪቱ የሚታየውን ቀውስ ግን አሳሳቢ ነው ብለውታል። it's the second most populous uh, in sub-saharan africa after uh, nigeria it is a country that is, has experienced uh, enormously positive economic growth over the last decade uh, and it has been a very good uh, security partner uh, to በንዑስ አህጉሩም ሁነኛዋ የዩናይትድ ስቴትስ የጸጥታ አጋር ናት። በቅርቡ በአዲስ አበባና አካባቢው በኦሮሚያ ግዛቶችና ሌሎች አካባቢዎች የታየው ብጥብጥ ግን በእጅጉ አዋኪና አሳሳቢ ነው እየጨመረ የመጣው ያሉትን የጸጥታ እውከት ለመቆጣጠር መንግስት ያደረበትን ስጋት የሚያመላክት ነው ሲሉ የገለጡትን። ባለፈው ሳምንት መገባደጃ በኢትዮጵያ የተደነገገውን የአስቸኳይ ጊዜ አዋጅ አስመልክቶም ካርሰን የተሰማሩት ኃይሎች ጉዳይ በግልጽ ትኩረት የሚሻ ነው። ኢትዮጵያ በአንጻሩ ግን ዲሞክራሲን በማስፋፋትና በማጠናከር የሰብአዊ መብት አያያዟንም በማሻሻል መስራት ይኖርባታል ነው ያሉት። ፍ በተለያዩ የሀገሪቱ ክልሎች የሚታየው የጸጥታ ሁከትና ያለመረጋጋት ከቀጠለ ግን በምጣኔ ሀብቱና በማኅበራዊው ጎራ የተገኙትን ውጤቶች ይጎዳል። ይሁንና ዲሞክራሲን በማስፋፋትና በማጠናከር የሰብዓዊ መብት አያያዝን በማሻሻልና ለፖለቲካ ተዋናዮች የፖለቲካ ምህዳሩን ማስፋት ግድ ይላል። ያ ካልሆነ ግን እነኚህ ሁኔታዎች በአግባቡ ካልተያዙ ውጤቱ የአገሪቱን አቅም የሚያዳክም ነው ሲሉ የቀድሞ ዩናይት ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር ጆኒ ካርሰን ተናግረዋል። ቀጣዩ ዘገባ አድማጮች በዋሽንግተን የተካሄደ የሴቶች የዝምታ ሰልፍ ይመለከታል። ዋሽንግተን ዲሲና አካባቢው የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ሴቶች በዛሬ ዕለት ከዋይት ሀውስ ቤተ መንግሥት እስከ ኮንግረስ መቀመጫ ወይም ካፒቶል ድረስ የዘለቀ የዝምታ ሰልፍ አካሄደዋል። ሄኖክ ሰማእግዚአብሔር በስፍራው ተገኝቶ የሚከተለውን አጠናቅሯል። ሰላም ጤና ይስጥልን። ዛሬ የምንገኘው በዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ካፒታል ሂል ነው። በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን ሴቶች የዝምታ ሰላማዊ ሰልፍ እያደረጉ ነው ያሉት። በአፋቸው ላይ የዩናይትድ ስቴትስ ባንዲራን አድርገው በጸጥታ በፍጹም ጸጥታ፣ በኢትዮጵያ ውስጥ የሚደረጉ ግድያዎችን፣ የመብት ጥሰቶችን፣ የዜጎች ግድያ ደግሞ በአግባቡ ገለልተኛ በሆኑ ወገኖች እንዲጣሩ የሚሉ ጥያቄዎችን ይዘው ወደ ዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት እየሄዱ ነው የሚገኙት። እንግዲህ በምክር ቤቱ ከዩናይትድ ስቴትስ የህዝብ ወኪሎች ጋራ ለመነጋገር ቀጠሮ ይዘዋል። አስቀድመው ከዋይት ሀውስ ጀምረው ነው በጸጥታ የያዟቸውን መፈክሮች መመልከት ትችላላችሁ። አሸባሪ መንግስትን የገንዘብ ድጋፍ መስጠት አቁሙ የሚል ለዩናይትድ ስቴትስ መንግስት የተላለፈ መልእክት ነው። ይሄም በኢትዮጵያ የሚካሄደውን የዘር ማጥፋት እናቁም የሚሉ እንደዚሁም ደግሞ የገንዘብ ድጋፍ አንስት የሚሉ ማስታወቂያዎችን ይዘው ነው ያሉት። ከዚህ ሰልፍ አስተባባሪዎች አንድ ወጣት ላቅርብላችሁ። ማን ልበል ስምሽ? ብሌን። ብሌን ዛሬ እዚህ የመጣችሁት ከዋይት ሀውስ ጀምራችሁ ወደ ዩናይትድ ስቴትስ ካፒተል እየሄዳችሁ ነው። ጥያቄዎች አሏችሁ። ምንድን ናቸው? Um, yeah, United States government, the yeah, Ethiopian government, and support Maragun and the Agomenna. Yeah, um, yeah there a political prisoners, and there for two, and that are more responsible and they do investigation and they are going to What does Senator yeah, What is that to to Yeah, Senator Koons, Foreign Affairs uh, member team. She's going to meet us because uh yes to reline the target list. we are meeting her. ዩናይትድ ስቴትስ ኮንግረስ የሴኔቱ የውጭ ግንኙነት ቋሚ ኮሚቴ ሰብሳቢ ሴኔተር ኩንስ የዴሞክራት ናቸው ከደላወር የእሳቸውን ቢሮ ሰራተኛ ሊያነጋግሩ ነው እየሄዱ ያሉት ሌሎችም ሰዎች አሉ እስኪ አለፍ አለፍ እያልኩኝ ላነጋግራቸው ስምሽን ልጠይቅሽ ጽዮን እባላለሁ ሰላም ጽዮን እንደምናለሽ በኢትዮጵያ ያለውን አሸባሪ መንግስት የዩናይትድ ስቴትስ መንግስት የገንዘብ ድጋፍ አይስጥ የሚል መፈክር ነው ያልሽው። ለምንድን ነው እንደዚህ ያልሽው? ሀገራችን የብዙ የወንድሞቻችን የቶቻችን ደም እየፈሰሰ ስለሆነ እናቶች እያለቀሱ ስለሆኑ እዚያ ያለን ወጣቶችም ሆነ አሚን ሴቶች እሱ ነገር ስለሚያሳስበን የዩናይትድ ስቴትስ ገቨርንመንት ያንን መንግስት ፋይናንስ ማድረግን እንዲያቆም የእኛን ድምጽ እንዲሰማ ነው የወጣ ነው። እና ዛሬ ድምጻችሁን ስታሰሙ የዩናይትድ ስቴትስ መንግስት ምን ሊያደርግ ይችላል ብለሽ ታስቢያለሽ? ቢያንስ ማድረግ የሚችለው ለገቨርንመንቱ ፋይናንስ የሚያደርገውን አሚን እርዳታ ማቆም ወይም ደግሞ የእኛን ድምጽ እንዲሰሙ ፍሪ ስፒች እንዲኖር የመናገር ነጻነት ነጻነታችን እንዲኖረን ነው። ያው ቢያንስ የሆነ እንዲገፋፏቸው ነው የምንፈልገው። በጣም አመሰግናለሁ። ጤና ይስትልኝ ጤና ይስትልኝ። ማን ልበል? ሽሞት አምሳል እባላለሁ። ጤና ይስትልኝ። ፎቶግራፍ ይዘው ነው ያሉት። ምንድን ነው የሚለው ፎቶግራፉ? ጎንደር ሰላማዊ ሰልፍ በተካሄደበት ጊዜ ምግብ የምታበላ የነበረች አንድ እህታችን ህዋት መንግስት ለምን ምግብ ሰጠሽ ብሎ ረሽኖታል እና የእሷን መስዋዕትነት ለማስታወስ ነው ከኋላ ያደረኩት የዛሬ ዓመት ዩኒቨርሲቲ ጨርሳ የቲፒኤልኤፍ የፓርቲው ሜምበር ሁኝ ብለዋት አልሆንም ብላ ስላለቻቸው እስር ቤት አስገብተው አሁን በሶሊተሪ ከንፋይንመንት ነው ያለችው። ህፃን ልጅ አላት። እናቷ ነበር የሚያሳድጉላት። አሁን እናቷ ሞቱ ያለፈው ሳምንትና ይሄ መንግስት የሚፈጽመው ወንጀል በጣም የሚያሰቅቅ ነው። አሁ እንግዲህ አስቀድሜ እንደገለጽኩላችሁ የሚገኙት የዩናይትድ ስቴትስ ሴኔት ህንፃ ላይ ነው። ደብዳቤያቸውን ይዘዋል። በኢትዮጵያ የሚከሰቱ የሰብአዊ መብት ጥሰቶች በእጅጉ ያሳስቧቸዋል። የዩናይትድ ስቴትስ መንግስት ደግሞ ይህንን በተመለከተ ማድረግ አለባቸው ብለው የሚያስቧቸውን ነጥቦች አንዱ ለሶስት ብለው ያስገቡበት ሁኔታ ነው ያለው። ፍጹም በዋሽንግተን ዲሲ ከምንመለከታቸው የሰላማዊ ሰልፎች የተለየ ነው። በዝምታ ድምፅ ሳያሰሙ መፈክራቸውን በእጃቸው እያሳዩ ሴቶች ናቸው በሙሉ የተሰበሰቡት። ቁጥራቸው ጥቂት ቢሆንም ግን ድምፃቸውን ለማሰማት በጽሁፍ እንደዚሁም ደግሞ ከዩናይትድ ስቴትስ ህግ አውጪዎች ጋር ተገናኝቶ ለመነጋገር እየጣሩ ነው ያሉት። አብራችሁን ስለቆያችሁ እናመሰግናለን። በርከት ያሉ ሰልፎችን በዚህ በዋሽንግተን ዲሲ ሲካሄዱ እንዘግባለን። ድምፅ የሌለበት ሰላማዊ ሰልፍ የተለየ ስሜትም የተለየ ትኩረትም የሚስብ ይመስላል። ሰላማዊ ሰልፍ ሲል እንደውም እኔ በነገር ላይ በሀሳቤ መፈክር ብሎ ጠበቅኩ፣ ግን ያው ዝምታ ሰልፍ ነው እና የበለጠ ትኩረት ይስባል። ደሞ ትኩረት ይስባል። ዝምታ ጮክ ብሎ ይሰማል። ዝም ብለው ሲሄድ ሰው ምንድን ነው ይላል እና ትኩረትም ያገኛሉና ጥሩ ነው፣ ጥሩ ዘዴ ነው። ወደ ተከታዩ ዘገባ እናልፋለን። አባሎቼ በተለያዩ የአገሪቱ ክፍሎች እየታሰሩብኝ ናቸው ሲል ሰማያዊ ፓርቲ አማሯል። የታሰሩት የሰማያዊ ፓርቲ አባሎች አብዛኛዎቹ ፍርድ ቤት የቀረቡ ሲሆን ሕዝብን በማነሳሳት ተጠርጥረው መያዛቸውም ታውቋል። የተያዙበት ሕግ በአስቸኳይ ጊዜ አዋጁ ስለመሆኑ በእርግጠኝነት ማወቅ እንዳልተቻለ የፓርቲው መሪ ተናግረዋል። መለስካቸው አመሃ ነው ዘገባውን የላከልን። አድማጮች፣ የቴክኒክ ችግር ገጥሞናል። ዘገባውን ቆየት ብለን እንመለስበታለን። አሁን ርዕሰ ወሬዎቹን እናሰማችሁ። ማምሻውን የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ማለትም ስቴት ዲፓርትመንት የኢትዮጵያን ወቅታዊ ሁኔታ የሚመለከት መግለጫ ማውጣቱ ታውቋል። የኢትዮጵያ መንግስት በቅርቡ በኦሮሚያ ና በአማራ ክልሎች በተካሄዱ ተቃውሞችና አመጾች የተነሳ ባለፈው ቅዳሜ ያወጣውን የአስቸኳይ ጊዜ አዋጅ ተገንዝበናል ብሎ መግለጫው አዋጁ ሊያስከትል የሚችለው ተጽዕኖም እንዳለ ሲጠቅስ፣ ለምሳሌ ይላል ያለ ማዘዣ ሰዎችን ማሰር፣ የኢንተርኔት አገልግሎትን ማቋረጥ፣ ሀሳብን የመግለጥ ነጻነትን መገደብ፣ ህዝባዊ ስብሰባዎችን መከልከልና የሰዓት እላፊ አዋጅ መደንገግ ብሏል። ይህ አዋጅ በዚህ መልኩ ስራ ላይ ከዋለ ችግሩን ያባብሳል፣ የፖለቲካ ቀውሱን ግን አይፈታም ብሏል። የፖለቲካ ዲሞክራሲያዊነትና መሰረታዊ ሀሳብን በነጻነት መግለጥ አስፈላጊ መሆናቸውን ያመለከተው የውጭ ጉዳይ መስሪያ ቤቱ መግለጫ የህዝብን ጥያቄና በአጠቃላይ የኢትዮጵያን ህዝብና ተቃዋሚ ሰልፈኞችን ጥያቄ መፍታትም አስፈላጊ እንደሆነ አስምሮበታል። ለኢትዮጵያ መንግስት በተደጋጋሚ ያደረግነውን ጥሪ ዛሬ እንደግማለን ይልና ይህም ዜጎቹን እንዲያከብር ህገ መንግስቱ የሚፈቅድላቸውን ሀሳብን የመግለጥና የመደራጀት መብቶችን፣ እነዚህን መብቶችን በሰላማዊ መንገድ የጠየቁ ሰዎችን ወይም የፖለቲካ ተቃዋሚዎችን ማሰሩን እንዲያቆም የታሰሩትንም እንዲፈታ ይጠይቃል። በነጻነት ትችት የሚያቀርቡ ድምፆችን ማፈንና ብሎም ቁጥጥር ስር ማዋል ራስ ላይ ኪሳራ ከማስከተሉም በላይ የበለጠ ቀውስ ያስከትላል፣ ሁሉም ኢትዮጵያውያን የሚቀበሉት መፍትሄ ላይ እንዳይደረስም እንቅፋት ይሆናል ብሏል። የውጭ ጉዳይ ሚኒስቴር መግለጫ የአውሮፓ ህብረትና ዓለም አቀፍ ማህበረሰብ በኢትዮጵያ ላይ ጠንካራ እርምጃ እንዲወስዱ የሰብአዊ መብቶች የተሟጋቹ ቡድን ሂዩማን ራይትስ ዎች ዛሬ ጥሪ አሰማ። ቡድኑ መልእክቱን ያስተላለፈው በአውሮፓ ህብረት ንዑስ ኮሚቴ ስብሰባ ላይ ነው። ሰብአዊ መብቶችን የመርገጥና ሀሳብን በግልጽ ነጻነት ላይ ገደብ መጣልን የሚመለከቱ ጥያቄዎችን በተመለከተ ተወቃሽ ኢትዮጵያ ስትሆን ዓለም አቀፉ ማህበረሰብ ጉዳዩን የሚመለከተው በአመዛኙ በተለየ አቅጣጫ መሆኑን ታዝበናል ብሏል። የዓለም አቀፉ የመብት ተሟጋች ቡድን አምነስቲ ኢንተርናሽናል የሰዓቱን ዋና ዋና ዜና ነበር የሰማችሁት። አድማጮች ቀደም ብሎ በቴክኒክ እክል ምክንያት መጫወት ያልቻለውን ድምፅ እናሰማለን። አባሎቼ በተለያዩ ሀገሪቱ ክፍሎች እየታሰሩበኝ ናቸው ሲል ሰማያዊ ፓርቲ ያማረረበት የታሰሩት የሰማያዊ ፓርቲ አባላት አብዛኞቹም ፍርድ ቤት የቀረቡ ሲሆን ህዝብ በማነሳሳት ተጠርጥረው መያዛቸው ተዘግቧል። የተያዙበት ህግ በአስቸኳይ ጊዜ አዋጅ ስለሆነ በእርግጠኝነት ስለ መሆኑ በእርግጠኝነት ማወቅ እንዳልተቻለ የፓርቲው መሪ መናገራቸውን ጠቅሶ መለስካቸው አመሃ እንዲዘግቡበታል ሳስፋ ለቪኦኤ ዛሬ እንዳስታወቁት አባላቱን ፖሊስ መያዝ የጀምረው ካለፈው ቅዳሜ መስከረም 28 ቀን 2009 ዓ ም አንስቶ ነው። ባለፉት አራት ቀናትም ስድስት አባላት ማለትም ከአዲስ አበባ ከተማ ወይዘሪት ብሌን መስፍን፣ አቶ ያስፔር ተስፋዬ፣ አቶ አወቀ ተዘራና አቶ አበባ ካሉ ከአማራ ብሔራዊ ክልላዊ መንግስት ዋግምራ ዞን መምህር አበባ አየልና አቶ ሞገስ አበጄ ታፍነው የታሰሩ ናቸው ሲሉ የፓርቲው ፕሬዚዳንት አቶ የሸዋስ አሰፋ ይገልጻሉ። ጉዳያቸው ፍርድ ቤት ከቀረቡት መካከል የአንዱን ተከታትይ ያሉ ያሉትን የችሎት ሂደትም እንደ ምሳሌ አብራርተዋል። ለምሳሌ የአንዱን ፍርድ ቤት ተከታትይ ያለ የመምህር አበባ አካሉ የሰማያዊ ፓርቲ አባል ነው፣ አመራር ነው። የጠቅላላ ጉባኤው ላይ ፕሮግራም መሪ ነበር እና ሕዝብን በማነሳሳት ተብሎ ሌሎች ስምንት ሰዎች ጨምረው ተጨምረው ዘጠኝ አባሪ ሆኖን የተከሰሰ እዛው ፍርድ ቤቱ ላይ ነው። እነዚህን ሰዎች አላውቃቸውም። አሁን ነው ስማችን አንድ ላይ የተደረገው እንጂ አላውቃቸውም። ቅዳሜ ለት ጉባኤ ላይ ነበርኩ። እሁድ ለት አሞኝ ሐኪም ቤት ነበርኩ። ሰኞ ለት ትምህርት ቤት አስተማሪ ነው፣ ትምህርት ቤት ሄጄ ከትምህርት ቤት ነው የተያዝኩት ብሎ ለፍርድ ቤት አስረዳ። አቶ የሸዋስ አሰፋ ባለፈው ቅዳሜ አቶ አበባ አካሉ ጠቅላላ ጉባኤውን ይመሩ ነበሩ ያሉት፣ ፓርቲው የጠራውን አስቸኳይ ጉባኤ መሆኑ ይታወቃል። አቶ የሸዋስ ጨምረው እንደገለጹት ትናንት በፖሊስ ከተያዘው ከአቶ እያስፔር ተስፋዬ በስተቀር ሌሎቹ ከአዲስ አበባ የተያዙ ተጠርጣሪዎች በተለያየ ፍርድ ቤት ቀርበው በተመሳሳይ ወንጀል ፖሊስ ጠርጥሯቸው መያዛቸው ተገልጸዋል። ፖሊስ በእነዚህ ተጠርጣሪዎች ላይ 14 ቀን ተጨማሪ ምርመራ ጊዜ እንዲሰጠው ጠይቆ የነበረ ቢሆንም ፍርድ ቤት የሰጠው እስከ አንድ ሳምንት የሚደርስ ጊዜ ብቻ እንደነበረም ታውቋል። ከአማራ ክልል ዋግ ህምራ በተያዙት አባላት ላይ ፖሊስ ሕዝብን ከማነሳሳት ወንጀል በተጨማሪ የአማራን ብሔረተኝነት በማስፋፋት ጠርጥሬያቸዋለሁ ማለቱን አቶ የሸዋስ ገልጸዋል። ተጠርጣሪዎቹ የተያዙበት ምክንያት ከአስቸኳይ ጊዜ አዋጁ ጋር በተያያዘ ለመሆኑ ምንም መረጃ እንደሌላቸውና በይበልጥ በመደበኛ ወግ እንደሚመስላቸውም አስረድተዋል። ይህ እርምጃ የሀገሪቱ ፕሬዚዳንት በቅርቡ ለፓርላማ ባደረጉት ንግግር የዴሞክራሲውን ህዋ ለማስፋት የተለያዩ ስራዎች እንደሚሰሩ ከሰጡት ተስፋ ጋር በእጅጉ ይቃረናል ሲሉ አቶ የሸዋስ ይነቅፋሉ። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ ስቱዲዮ 14 በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፈውን ዝግጅት ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበ ነን። እስከ ምሽቱ አራት ሰዓት ከእናንተ ጋር እንቆያለን። አሁን የስልክ አስተያየት የለንም ይላል ንጉሡ። ወደ ቀዳሚ ሌላ ዝግጅት እንለፍ። መልካም የጀርመኗ ቻንስለር አንጌላ መርክል የኢትዮጵያ ጉብኝት ከፖለቲካ ተቃዋሚና የሰብአዊ መብት ድርጅት መሪዎች ጋር ተገናኝቶ መነጋገርንም ያካትተ እንደነበር ተዘግበዋል። የመድረክ አመራሮች ከተወያዩበት መካከል ወይም ከተወያዩት መካከል ውስጥ ናቸው። ሰለሞን ክፍሌ ዶክተር መረራ ጉዲናን ጠይቋል። ቻንስለሯ ከነማን ጋር ተወያዩ ሲል አቀረበላቸው ቀዳሚ ጥያቄው በሚመልሱበት ይጀምራል። ዶክተር መረራ ጉዲና መድረክን ጨምሮ ከማን ከማን ጋር ነው ትናንት ከቻንስለር አንገላ መርክል ጋር የተገናኛችሁት? ከተቃዋሚዎች ያው እኔና ፕሮፌሰር በየነ ናቸው። ከኢትዮጵያ ሰብዓዊ መብቶች ሁለት ሰዎች ነበሩ። ከሴቶች የሆነ የሴቶች ሚዲያ ተቋም ይመስለኛል አንድ ሴት ነበረች። ከዞን ዘጠኝ ከሚባለው አንድ ወጣት ነበር። እነዚህም ብቻ ነው። ምን ምን እንደተነጋገራችሁ ባጭሩ ሊያካፍሉኝ ይችላሉ? በሀገሪቱ ውስጥ ያሉትን ጥያቄዎች መሰረታዊ ነገሮችን አንስተናል። ለምሳሌ ስለ ሰብአዊ መብት፣ አሁን ስላለው ሁኔታ፣ ስለ አስቸኳይ ጊዜያዊ አዋጅ፣ ኢትዮጵያ የገባችበት አጣብቅኝ፣ ነፃና ፊታዊ ምርጫ ኢትዮጵያ ውስጥ መኖር ያለመቻሉ፣ ለዚህ እንደዳረግን አጠቃላይ ቀውስ ውስጥ እየገባን እንደሆነ እነዚህን ነገሮች መሰረታዊ የሆኑ ሀገሪቱን ጥያቄዎች አንስተን ተነጋግረናል። በተለይ ከአራት ቀናት በፊት ስለታወጀው አስቸኳይ ጊዜ አዋጅ ምን ነበር ቻንስ ለሯ የሰጡት አስተያየት? ስለ ኢትዮጵያ ሁኔታ፣ ስለኛ ሁኔታ እንደተረዱ ዞሮ ዞሮ እንግዲህ አንድ ውጭ መንግስት ማድረግ የሚችለውን ምክር ለመምከር ሊጥሩ እንደሚችሉ እነዚህ እነዚህ ነገሮችን ተናግሯል። በተለይ ሁኔታችንን አጠቃላይ ከመምጣታቸውን በፊት ሲሰሙ እንደነበረ እዚያም ኢትዮጵያ ቲጂ ተብሎ ሰልፍ እንደነበረ ነግሮናል። እኔ ደግሞ ከመቅረት ይልቅ መጥቼ ሁለቱንም ወገን ወገኖች ማነጋገሩ ይመረጣል፣ የአንድ ወገን ብቻ አናግሬ አልመለስም ብዬ መጥቻለሁ ነው ያሉን። ስለዚህ አንድ በአጠቃላይ ሁኔታም እንደተረዱ ተጨማሪም ከኛ ጋርም በሀገር መሪነት ደረጃ ሰፊ ውይይት እንዳደረጉ ሁላችንንም በምናውቀው ደረጃ አጠቃላይ የኢትዮጵያን ስዕል እንድትረዳ እንዳደረግን ስለ ፍርድ ቤቶች፣ ስለ ፖለቲካ እስረኞች፣ ምርጫና ሌሎች ነገሮች፣ ስለ ሰብዓዊ መብት ረገጣዎች አስቸኳይ ጊዜ አዋጅ ጭምር። ዞሮ ዞሮ አስቸኳይ ጊዜ አዋጁ እንግዲህ ድሮንም ያልታወጀ አስቸኳይ ጊዜ አዋጅ ነበር። አሁን ደግሞ ለሚሰራው እንግዲህ መንግስት የመንግስት እርምጃዎች ሽፋን ለመስጠት አዲስ ሙከራ መሆኑን ለማስረዳት ሞክረናል። የኢትዮጵያ መንግስት የሚገባቸው ቃሎች በሁል ጊዜ ቃልና ተግባሩ ስለሚጋጭ ያንን የሚያምን ሕዝብ እንደሌለ አሁን ባለበት ደረጃ ይደረጋል የሚባለውም አንዳንድ ማሻሻያዎች እስካሁን ድረስ የሚያሳምኑ እንዳልሆኑ መንግስት ታድሻለሁ የምለው ለመታደስ የሚችልበት ደረጃ እንዳለፈ እና ችግር ውስጥ እንዳለ አንስተናል ማለት ነው። እሺ በሌላ በኩል ጀርመን እንደሚያውቁት ለኢትዮጵያ ከፍተኛ እርዳታ ከሚሰጡ ምዕራባውያን ሀገሮች አንዷ መሆኗ ይታወቃል። እና ተጽዕኖም ለማሳደር እንደምትችል ነው የሚታመነው። በዚህ ጉዳይ ላይ የተወሳ ነገር አለ ስጤናል። እሱንም ቢሆን የጀርመን ባለሀብቶች ቢሆኑ በኢትዮጵያ ህዝብ ደም ትርፍ እናገኛለን ብሎ ማሰባቸው እንደማይጠቅም፣ የጀርመንና ኢትዮጵያ ግንኙነት በነበረበት መንገድ መቀጠል እንደማይገባው ስለ እርዳታም ስለ ሰብአዊ እርዳታና ሌሎች እርዳታዎች መለየት እንዳለባቸውም አንስተናል። ከሞላ ጎደል ያልተነሳ ነገር የለም ማለት ነው። በተለያየ መንገድ ከፍርድ ቤቶች ችግር፣ የፖለቲካ እስረኞች ሁኔታ፣ የጸረ ሽብር ህግ፣ የነጻ ሚዲያ መጥፋት፣ ነጻ ፍርድ ቤት መጥፋት፣ ነጻና ፊታዊ ምርጫ መጥፋት ለዚህ ለተወሳሰበ ችግሮች እንዳበቁን አንስተናል። ለማጠቃለል ጀርመንን ጨምሮ የዓለም አቀፉን ህብረተሰብ ሚና እንዴት ነው የምታዩት እናንተ ኢትዮጵያን በተመለከተ ማለት ነው? እኔን ከጠየቀኝ ፈረንጂም ሆነ እግዚአብሔር ራሳቸውን የሚረዱትን ህዝቦች ነው የሚረዱት። ዋና ጉዳይ ለዲሞክራሲ የሚደረገውን ትግል ኢትዮጵያውያኖች በቁርጠኝነትና በሀቀኝነት ትግሉን መቀጠል መቻል አለባቸው። የዛን ጊዜ የውጭው መንግስታት ጀርመኒም ጨምሮ የሚዲያ በተለየ መንገድ ላለፉት ለምሳሌ ዘጠኝ ወራት አስር ወራት ትኩረት እየሰጡ ስለ ኢትዮጵያ ያቀርቡ ነበር። ሰሞኑን እንኳን ከሲኤንኤን ቢቢሲ፣ የጀርመን ሬዲዮ፣ የፈረንሳይ የብዙ ሀገሮች ባልተለየ ምክንያት የእናንተ ብዙ ጋዜጦች ጨምሮ አሜሪካ ጭምር ማለት ነው ስለ ኢትዮጵያ ለመረዳት እየሞከሩ ለመጠየቅ እየሞከሩ በተለየ መንገድ ማለት ነው እና ነገሮች አቅጣጫ የያዙ ይመስሉናል። ነገር ግን አሁንም ቢሆን ፈረንጆች የኢትዮጵያ መንግስት ያስተካክሉ ሊሆናል ብለን የምንጠብቀው ነገር የለም። በኢትዮጵያ ውስጥ የሚንቀሳቀሱ ተቃዋሚዎች፣ የዲሞክራሲ ኃይሎች ከምንጊዜም በላይ የመተባበሩ ሁኔታ ትግሉን የጋራ አጀንዳ ቀርጾ የመምራቱ ሁኔታ እሷም ትናንት የጠየቀችኝን አሉ የእናንተን አማራጭ ምንድን ነው? ከተቃዋሚዎችም ሁኔታ አጠቃላይ ጠይቃናለች። ሁልጊዜ በዚህ አቅጣጫ በተለይ የተባበረ ትግል ውስጥ መግባቱ የጋራ አጀንዳ አማራጭ አጀንዳ ይዞ የመቅረቡ ሁኔታ ዓለም አቀፍ ማህበረሰቡ ምዕራባዊ መንግስታትን ጭምር ለሚያደርጉን እርዳታ፣ ምናልባትም በኢትዮጵያ መንግስት ላይ ለሚያደርጉትን ግፊት ወሳኝ ይመስለኛል። የኛ የራሳችን በስራ የመስራቱ በዛ ተግቶ በቁርጠኝነት የመስራትና የመታገሉ ሁኔታ ከኢትዮጵያ ዲሞክራሲያዊ ኃይሎች ይጠበቃል። ይህንን ሁላችንም ብዙ ጊዜ የጀርመኖችም ሆኑ ሌሎቹ የሚጠይቁኝ እሱ ስለሆነ ከተመለስኩ በኋላ የአውሮፓ ዩኒየንም ከዛም የመጡ የአውሮፓ ህብረት ባለስልጣናት አነጋግሮናል። ለምሳሌ የአፍሪካ ዴቨሎፕመንት የሚባለው አፍሪካ ክፍል ኃላፊዋ ከሌሎች ጋር ሆና አነጋግራን ባለፈው ሳምንት። ስለዚህ ሁሉም የሚጠይቀው የተቃዋሚው ትብብርና የጋራ አጀንዳ መቅረጹ ሀገሪቷ ወዳልተፈለገ አቅጣጫ እንዳትሄድ ምን ምን ማድረግ ትችላላችሁ፣ ምን ምን መደረግ አለበት የሚለውን ሁሉም የሚጠይቁን እሱ ስለሆነ በተለይ የኢትዮጵያ ዲሞክራሲያዊ ኃይሎች የጋራ አጀንዳ የመቅረጹ የተባበረ ትግል ውስጥ በፍተት የመግባቱ ሀገሪቷና ህዝቦቿን ለኢህአዴግ መተው ሳይሆን ለመታደግ የራሳችሁንም የስራ የመስራቱ በጣም ወሳኝ ይመስለኛል ከእሷም ሆነ ከሌሎቹ በምናገኘው ምክር ማለት ነው። ዶክተር መረራ ጉዲና የመድረክ ምክትል ሊቀመንበር ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔ ለተሰጠኝ እድል አመሰግናለሁ። ወደ ተከታዩ ሳምንታዊ ዝግጅት እንወሳዳችሁ። ሴቶችና ቤተሰብ በግብረ ስጋ ግንኙነት አማካኝነት ለሚተላለፈው ኤችፒቪ የሚባለውንና ስር ከስድደም ሴቶችን ለማህፀን ጫፍ ካንሰር የሚያጋልጠው ቫይረስ ስርጭት መከላከልና ሕክምና ዙሪያ የኢትዮጵያ ቤተሰብ መምሪያ ማህበር ምን ይሰራል? የማህበሩ የሕክምና ዲሬክተር ዶክተር በላይ ታደሰ ለቆንጂት ታየ የሰጧትን ማብራሪያ የዛሬ ሴቶችና ቤተሰብ እንዲህ አሰናድቶታል። ሰርቫይካል ካንሰር እንግዲህ የሚያመጡት ምክንያቶች ኢንፌክሽን ነው። ሂዩማን ፓፒሎማ ቫይረስ የሚባል ቫይረስ አለ። በግብረ ስጋ ግንኙነት የሚተላለፍ ቫይረስ ነው። በዛ ምክንያት ያን በዛ የተያዙ ሴቶች ግብረ ስጋ ግንኙነት የጀመሩ ነው የሚሆኑት። ቀስ በቀስ በሰውነታቸው ውስጥ እየቆየ ሄደው ሰርቪክስ የሚባለውን ቦታ ስራውን በመለወጥ ሁኔታዎችን እዛ አካባቢ እየእድገቱ እና ሌሎችም ነገሮችን በመለዋወጥ ከኖርማል የነበረውን ሰርቪክስ ወደ ካንሰር ፕሪ ካንሰር የሚባል ስቴጅ አለው። ስቴጅ ባይ ስቴጅ ከጊዜ ብዛት ሙሉ ለሙሉ ወደ ካንሰር ደረጃ የሚለወጥበት ሁኔታ አለ። ምክንያቱ ግን ያው ሂማን ፓፒሎማ ቫይረስ የሚባል ኢንፌክሽን ነው። ናይንቲ ናይን ፐርሰንት ላይ እንደዛ ነው የሚሆነው። እሺ አንድ እንግዲህ የግብረ ስጋ ግንኙነት የጀመረች ሴት ነች፣ ይሄ ለዚህ በሽታ ተጋላጭ የምትሆነው። አዎ ብዙ ጊዜ የሚተላለፈው ይሄ በሽታ የሚተላለፈው ይሄ ቫይረስ የሚተላለፈው በግብረ ስጋ ግንኙነት ስለሆነ አይዘር ካለበት ወንድ ሰው ጋራ በዛ በቫይረሱ ከተያያዘ ሰው ጋራ ወንድ ጋር በምታደርገው ግብረ ስጋ ግንኙነት ነው። ሌሎችን በሽታዎች ለመከላከል የሚጠቀሙበት ለምሳሌ እንደ ኮንዶም የመሳሰለው ይህንን ቫይረስ ለመከላከል ይረዳል? አዎ ትክክል ነው። መከላከያ ዘዴዎቹ ብዙ ናቸው እና ደረጃም አላቸው። መጀመሪያ ግንኙነት አለመጀመር ነው። ወይም ደግሞ ከተደረገም ከአንድ ጓደኛ ጋራ መወሰን ነው ከዛም ካልሆነም ደግሞ ኮንዶምን መጠቀም ነው። ልክ እንደ ኤች አይቪ ማለት ነው። ከዛ በኋላ ነው ዋናው ነገር እንግዲህ ይሄንን ነገር ልጆች ገና በለጋ እድሜያቸው እድሜያቸው ለግብረ ስጋ ለአካለ መጠን ሳይደርስ ግብረ ስጋ ግንኙነት ውስጥ እንዳይሰማሩ ወይም እንዳያደርጉ ይመከራል። እና መከላከያ አንደኛ ግብረ ስጋ ግንኙነትን አለማድረግ ነው እድሜው እስከሚደርስ ድረስ። ካልሆነም ደግሞ ከአንድ ሰው ጋራ መወሰን ነው ከአንድ ጓደኛ ጋራ፣ ከዛም ካልሆነም ደግሞ ኮንዶም መጠቀምን የግድ ይላል። ካንሰር ስላልሽኝ ነው። አሁን ሰርቫይከል ካንሰር እንግዲህ ያው ደረጃ ደረጃ አለው ብ ይሄ የመጀመሪያ ደረጃ የመከላከያ ዘዴ ነው። ሁለተኛው ደረጃ የመከላከያ ዘዴ ምንድን ነው? እነዚህ ሰዎች ኦልረዲ ከዚህ በፊት የጀመሩ ሊሆኑ ይችላሉ እድሜያቸው ወደ ሰላሳ ወደ አርባዎቹ በሚደርሱበት ጊዜ ስፔሲፊካሊ በሀገራችን ከሰላሳ እስከ አርባ ዘጠኝ ዓመት መካከል በሚሆኑበት ጊዜ በአጠገባቸው በሚገኝ የጤና ጣቢያ ወይም ደግሞ የጤና ተቋም በመሄድ ቅድመ ካንሰር ምርመራ ማድረግ አለባቸው። የማህጸን በር ጫፍ ቅድመ ካንሰር ምርመራ ማድረግ አለባቸው። ይሄ ምንድን ነው? ካንሰር ወደ ካንሰር ደረጃ ከመሄዱ በፊት በዚህ እድሜ ከሰላሳ እስከ አርባ ዘጠኝ ያሉ ሴቶች በጤና ማዕከል ሄደው ይህ ሁኔታ መኖርን አለመኖርን ቀላል በሆነ ምርመራ ጊዜ በማይፈጅ ወጪም የሌለው ቀጠሮ መጉላላት ወይም ደግሞ ምንም አይነት ጉዳት በማያመጣ መንገድ ነው ምርመራው የሚካሄደው። ኦፕራሲዮን አይደለም። ሌላ ብረታ ብረት የሚገባ ነገር የለም። ስለዚህ በጣም ቀላል በሆነ መንገድ ምርመራውን አድርጎ ወዲያውኑ ውጤት ይነገራቸዋል። ወዲያውኑ ካለባቸው ካለባቸው ከሌለባት ያ ነገር እንደሌለባት ተረጋግጦ ቀጠሮ ለሚቀጥለው ደግሞ በአምስት አመት በኋላ መታ ምርመራ ማድረግ ይጠበቅባታል። ስለዚህ ካለባት ደግሞ ምርመራው ፕሪ ካንሰር ወይም ቅድመ ካንሰር ሰርቫይካል እዚህ የማጠንበት ጫፍ ላይ ካለ ወዲያውኑ እዛው ሕክምና የሚገኝበት መንገድ አለ። ዶክተር በላይ ወዲያውኑ የተመረመሩለት ይህ ነገር መኖር አለመኖሩ ይለያል። ወዲያው ያውቁታል ማለት ነው። አው ትክክል ነው። ቅድመ ካንሰር አሁን ያልኩሽ የካንሰር ደረጃዎች አሉት መጀመሪያ እንግዲህ ኢንፌክሽኑ ይኖራል በዛ በቫይረስ ከዛ በኋላ በሂደት ከአስር እስከ አስራ አምስት አመት በኋላ እድሜያቸው ወደዛ ከፍ ባለ ጊዜ ውስጥ ለምሳሌ አንድ ሴት በአስር አመቷ ግብረ ስጋ ከጀመረች በአስራ ሁለት አመቷ ከጀመረች ከአስር አመት በኋላ ኦን አቨሬጅ የማጽን በርጫፍ አካባቢ የሚገኙ የሰርቪክስ የሚባለው እዛ አካባቢ ያሉ ከዋሶች ራሳቸውን ስራቸውን የመለዋወጥ ሁኔታ ሙሉ ለሙሉ ካንሰር ደረጃ ሳይሆን ገና በለጋነቱ ወደ ካንሰር ለመለወጥ ምልክት የሚታይበት ጊዜ ይሆናል። እድሜዋ ኦልሞስት ወደ ሀያ ሁለት ይሆናል። በዛ ጊዜ ማለት ነው። ልክ ነው። ልክ ስለዚህ ሞሮፍ፣ አሁን በእኛ ሀገር ፖሊሲያችን እንደሚለው ያው ከሰላሳ እስከ አርባ ዘጠኝ ማለት አመት እድሜያቸው በዚህ ክልል ውስጥ የሚገኙ ሴቶች መጥተው ምርመራ ማድረግ አለባቸው ተብሎ የሚናገረውም ለዚህ ነው። በዛ ጊዜ ውስጥ ብዙዎቹ ላይ ወደ ካንሰርነት ሳይለወጥ ይደረስበታል። ይደረስበታል። ሕክምናውም ቀላል ነው፣ መፍትሄውም ቀላል ነው፣ መዳን ይቻላል። ስለዚህ በየጊዜው ወደ ካንሰር ደረጃ ደግሞ ከዛ ይለወጣል። በዚህ ጊዜ ምርመራ ካላደረጉ ያ የቅድመ ካንሰር ያልነው ሁኔታ ወደ ሙሉ ለሙሉ ካንሰር በመለወጥ በመላው አካላቷ በመሰራጨት የመግደል ሁኔታ ይኖራል። የተለያዩ ሕክምናዎች አሉ። ሕክምናውም በማዕከል በሚገኙ ትላልቅ ሆስፒታሎች እንደ ጥቁር አንበሳ ውስጥ ሄደው መታከም ይፈልጋል። ያ ደግሞ ውጤቱም ሙሉ ለሙሉ አዳኝ ላይሆን ይችላል፣ አስተማማኝ። ዋናው ነገር መከላከሉ ነው። ዶክተር በላይ አንዲት ሴት ለዚህ ይህንን የሰርቪካል ካንሰርን ወይም የማህጸን በር ካንሰርን ለሚያስከትለው ቫይረስ መጋለጧን ቀደም ብላ የምታቅበት ምልክት ይኖራል እንዳትዘናጋ? ቅድመ አሁን ቅድም እንዳልኩት ምንድነው? ምልክት የላቸውም ብዙዎቹ። ለዛ ነው ሄደው ስክሪኒንግ የሚባለውን ወይም ደግሞ ራሳቸውን ማወቅ ይኖርባቸዋል። የሚታይ ቅድመ ካንሰር ደረጃ በደረሰበት ጊዜ ምንም አይነት የመድማትም ምንም ምልክት የለም። ኖርማል ሕመምም የለው ምንም ነገር ስለሌለ የመዘናጋት ነገር አለ። በኋላ ነው ካንሰር ደረጃ ሲሆን ከማህፀን በር የሚወጣ ከማህፀን የሚወጣ ፈሳሽ ይኖራል፣ ሽታ ያለው ደም ይኖራል በተለይ ግብረ ስጋ ግንኙነት ከተደረገ በኋላ ያ ኦልሞስት ወደ ካንሰር ከተለወጠ በኋላ የሚታይ ምልክት ነው። አለ ወደዚያ በቅድመ ካንሰር ደረጃ ላይ ያለ የማህጸን ጫፍ ቅድመ ካንሰር ምንም አይነት ምልክት የለውም። ለዚህ ነው ሁሉም ሴቶች ሄደው ራሳቸውን ማወቅ አለባቸው። ሄደው ራሳቸውን ጤና ባለሙያ ጋር አቅራቢያቸው የሚገኘው ጤና ማዕከል ሄደው ስክሪን ማድረግ አለባቸው ሰርቫይካል ካንሰር ከሌሎቹ አይነት ካንሰሮች ለየት የሚለው በአብዛኛው ሞትን የምንከላከልበት መንገዶች ስላሉት ነው። ስለዚህ መከላከሉ ላይ ነው ዋናው ነገር። ቆንጅ ታየንና እንግዳዋን አመሰግናለሁ። አድማጮች፣ አሁን ወደ መጨረሻው የሳምንቱ ቅንብር እናልፋለን። ዲሞክራሲ በተግባር በዩናይትድ ስቴትስ ለፕሬዚዳንትነት እየተካሄደ ያለው ምርጫ የቀረው ከአንድ ወር ያነሰ ጊዜ መሆኑን በማስታወስ ይንደረደራል። የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ። በመሆኑም ሁለቱ እጩ ተወዳዳሪዎች የመጨረሻ ዝግጅቶቻቸውን እያደረጉ ነው ይለናል። የዴሞክራቲክ ፓርቲ እጩ ፕሬዚዳንት ሂላሪ ክሊንተን ባለፈው እሁድ ከተቀናቃኛቸው የሪፐብሊካኑ ፓርቲ እጩ ዶናልድ ትራምፕ ጋር ሁለተኛውን ዙር የቴሌቪዥን ክርክር ካካሄዱ በኋላ የደጋፊዎቻቸው ቁጥር ጨምሯል። በሕዝብ አስተያየት መለኪያ መሰረት ክሊንተን ተቀናቃኛቸውን በብዙ ነጥቦች መምራት በመቻላቸው በፖለቲካ አጀንዳዎቻቸው ላይ እንዲያተኩሩ አችሏቸዋል። ዶናልድ ትራምፕ ግን ሴቶችን ያስቆጣው ቪዲዮ ይፋ ከሆነ በኋላ ለዚያ መልስ በመስጠቱ ላይ ተጠምደዋል ነው የሚለን። ይህንና ሌሎች ርሶች አካቶ ለምሽቱ ዲሞክራሲ በተግባር እንዲህ አሰናድቶታል። ዲሞክራቲክ ፓርቲው ለዩናይትድ ስቴትስ ፕሬዝደንትነት በሚካሄደው ውድድር በእጩነት ያቀረባቸው የቀድሞዋ ውጭ ጉዳይ ሚኒስትርና የሕግ መወሰኛው ምክር ቤት አባል ሂለሪ ክሊንተን ትላንት ማክሰኞ ማያሚ ፍሎሪዳ ባደረጉት የምረጡኝ ዘመቻ ንግግራቸው ማቲው የሚል ስም የተሰጠው ከባድ አውሎ ነፋስ ያደረሰውን ውድመት ጠቅሰው ስለ አየር ንብረት ለውጥ በስፋት አውስተዋል። ናው ኦሽን ኦር ኒር ሬኮርድ ሃይ ቴምፐሬቸርስ በአሁኗ ሰዓት የውቅያኖስ ወለሎች ግለት ከምን ጊዜውም በላይ ጨምሯል። ያም ነው በደቡብና ሰሜን ካሮላይና ግዛቶች ለታየው ከባድ ዝናብና ላስከተለው ጎርፍ አስተዋጽኦ ያደረገው። የባህር ወለሎች ከፍታ በአብዛኞቹ ደቡብ ምስራቅ አካባቢዎች በአንድ ጫማ ያህል አድጓል። የባህር ጠለሎች ከፍታ መጨመር በአንድ ትውልድ ዘመን ውስጥ ብቻ ፍሎሪዳን 400 ቢሊዮን ዶላር ያስወጣታል ሲሉም ክሊንተን አስጠንቅቀዋል። የአየር ንብረት ለውጥ የመላ ዩናይትድ ስቴትስን ሕዝቦች ጤናም ሊጎዳ እንደሚችል አስገንዝበዋል። የዚካ ቫይረስን የመሳሰሉ በሽታዎችን የሚያሰራጩ ቢምቢዎችና ትንኞች፣ ሌሎች ጥቃቅን ነፍሳት አድማሳቸው እየሰፋ ነው። መጪዎቹ የበጋና የተራዘሙ የብናኝ ወራቶች የአለርጂና አስማ ችግሮችን ያባብሳሉ። ችግሮቹ በተለይ በሕፃናት ልጆቻችን ላይ የበረቱ ይሆናሉ። በፕሬዝደንትነት ከተመረጥኩ፣ አሉ ክሊንተን በማከልም፣ ከተመረጥኩ ዩናይትድ ስቴትስን በዓለም በንጹሕ ኤነርጂ ኃይል ከሚባሉት ከቻይናና ጀርመን የተሻለች አደርጋታለሁ። ትላንት በፍሎሪዳው የምረጡኝ ዘመቻ ላይ የቀድሞው የዩናይትድ ስቴትስ ምክትል ፕሬዚደንት አልጎር ከክሊንተን ጋር ነበሩ። አልጎር እንደሚታወቀው የአየር ንብረት ለውጥን በተመለከተ ለያዙት ሥራ የኖቤል ሽልማት አሸንፈዋል። እንደ አውሮፓውያን ዘመን አቆጣጠር በ2000 ዓ ም ፕሬዚደንታዊ ምርጫም አብላጫውን የሕዝብ ድምፅ ቢያገኙም የተወካዮቹን አስፈላጊ ድምፅ ሳያገኙ በመቅረታቸው ሊሸነፉ ችለዋል። ለዚያ ምክንያቱ በፍሎሪዳ የተካሄደው የድምፅ ቆጠራ ነው ሲሉ ብዙዎች ይተቻሉ። ይህ በእንዲህ እንዳለ የሪፐብሊካን ፓርቲው እጩ ፕሬዚደንት ዶናልድ ትራምፕ ትላንት ዘመቻ ያካሄዱት ሳን አንቶኒዮ ቴክሳስ ውስጥ ነበር። አብዛኞቹ የፓርቲው አመራሮች ድጋፍ ቢነሷቸውና ቢተዋቸውም ትራምፕ እስከ መጨረሻ የምርጫ ዕለት ቀን ድረስ በትግላቸው እንደሚቀጥሉ ቃል ገብተዋል። ጥቅምት 29 ይህ የዋሽንግተን ዲሲው ትዕቢት ከአሜሪካ ወሳኝ ድምፅ ሰጪዎች ጋር ፊት ለፊት ይጋጠማል። ያኔም ውጤቱን ያዩታል። የሪፐብሊካን ፓርቲ እጩ ፕሬዚደንት ዶናልድ ትራምፕ ደጋፊዎቻቸው ታማኞች እንደሆኑ ይነገራል። ሆኖም ባለፈው ሳምንት አርብ ይፋ በወጣው ቪዲዮ ላይ ያኔ በቅርቡ ጋብቻ የፈጸሙት ትራምፕ ከባለትዳር ሴት ጋር የግብረ ሥጋ ግንኙነት ለማድረግ መሞከራቸውን ሲናገሩ በማሳየቱ በፍሎሪዳ፣ ሚሽገን፣ ኦሃዮ ፔንሲልቬንያና ሌሎች ክፍለ ግዛቶች ያሉ ገና ማንን እንደሚመርጡ ያልወሰኑትን ሰዎች ድጋፍ ሳያሳጣቸው እንደማይቀር ይገመታል። ከዚያ በኋላ ባሰራጩት ቪዲዮ ላይ ለተጠቀሙባቸው አስነዋሪ ቃላቶች ይቅርታ ጠይቀዋል። ድርጊቱን ግን አልፈጸምኩም ብለዋል። ይልቅስ ሲሉ በመቀጠልም የቀድሞው የዩናይትድ ስቴትስ ፕሬዚደንት ቢል ክሊንተን ስልጣናቸውን ተጠቅመው ሴቶችን ጎድተዋል። ሂለሪም እነኛን የባለቤታቸውን የጥቃት ሰለባዎች አገጣብረዋል፣ አጥቅተዋል፣ አሳፍረዋል፣ አዋክበዋል። ዶናልድ ትራምፕ ከዚሁ የምረጡኝ ዘመቻቸው ጋር በተያያዘ ባሰራጩት የቪዲዮ መልእክት ወደፊት የተሻሉ ሰው እንደሚሆኑና ዕድሉ ለተነፈጋቸው አሜሪካውያን እንደሚሰሩ ቃል ገብተዋል። የሪፐብሊካን ፓርቲው እጩ ፕሬዝደንት ዶናልድ ትራምፕ ብሎላቸው ቢመረጡና በምርጫ ዘመቻቸው ላይ በገቡት ቃል መሠረት ተቀናቃኛቸውን ሂለሪ ክሊንተንን ቢያስመረምሩና ቢያሳስሩ ሥልጣናቸውን በመጠቀም የፖለቲካ ተቀናቃኞቻቸውን ካሳደዱ ሌሎች የዓለም አምባገነን መሪዎች ጋር ይደመራሉ ማለት ነው። እስቲ እስከ ዛሬ ሥልጣን ላይ ያሉ የፖለቲካ ተቀናቃኞቻቸውን ካሰሩ የዓለም መሪዎች ጥቂቶቹን እንጠቃቅስ። የግብፁ ፕሬዝደንት አብዱልፋታህ ኤልሲሲ ኤልሲሲ እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም ፕሬዝደንት ሞሐመድ ሞርሲን ከሥልጣን ያስወገደውን እንቅስቃሴ መርተዋል። ሞርሲን ጨምሮ ከሕገ ወጡ ሙስሊም ወንድማማቾች ፓርቲ በርካታ አመራሮችን ወደ እስር ቤት ልከዋል። የቬኔዙዌላው ፕሬዝደንት ኒኮላስ ማዱሮ በተቃዋሚ መሪው ሌዮፖልዶ ሎፔዝ ላይ 14 ዓመት አስፈርደውባቸው ዘብጥያ ከወረወሯቸው እነሆ ሁለት ዓመት ሞላው። የዚምባብዌው ፕሬዚደንት ሮበርት ሙጋቤ በ207 ዓ ም ፖሊሶቻቸው የተቃዋሚውን መሪ ሞርጋን ሺቫንጊሬን ከሕዝባዊ ስብሰባ ላይ ወስደው አሰሩ፣ ደበደቡ። ከዚያ በርካታ ዓመታት በፊትም የሀገር ክህደት ወንጀል ክሶች እንዲመሠረትባቸው አድርገዋል። አንዴ ሙጋቤን ለመግደል በማሴር የሚል ሁለተኛ ከተቃዋሚ ሰልፈኞች ጋር በተያያዘ የዩጋንዳው ፕሬዝደንት ዩዌሪ ሙሴቬኒም ተቃዋሚያቸውን ኪዛ ቤሲጌን ለበርካታ ጊዜያት አስረው አንገላተዋል። ከየካቲቱ ምርጫ ውጤት በኋላም በቁም ስር እንዲቆዩ አድርገዋቸዋል። የዛምቢያው ፕሬዚደንት ኤድጋር ሉንጉም ተቀናቃኛቸውን የተቃዋሚ ፓርቲ መሪ ሐኪንዴ ሂቼሌናን እንዲሁም ሌሎችን ባለፈው ሳምንት አስረዋል። ወንጀላቸው ሉንጉ የነሐሴውን ምርጫ ያሸነፉት በትክክለኛ መንገድ አይደለም ሲሉ በመከራከራቸው ነው። የሩሲያው ፕሬዝደንት ቭላዲሚር ፑቲን በ2011 ዓ ም እንደ አውሮፓውያን ዘመን አቆጣጠር የቀድሞውን የነዳጅ ዘይት ከበርቴ ሚሃኤል ኮርዶብስኪን በግብር ክፍያ ማጭበርበር ከሰው በእስር ቤት ለዓመታት አንገላተዋል። ብዙዎች ከፖለቲካ ጋር በተያያዘና ለተቃዋሚዎች ገንዘብ ይሰጡ ስለነበር መሆኑን ያምናሉ። በመጨረሻም የቀድሞው የቺሌ ፕሬዝደንት ጄኔራል አጉስቶ ፒኖሼ እንደ አውሮፓውያን ዘመን አቆጣጠር በ1973 ዓ ም ደም ባፋሰሰ ወታደራዊ መፈንቅለ መንግሥት ነበር ሥልጣን የያዙት። በአስተዳደራቸው ዘመን በሺዎች የተቆጠሩ የፖለቲካ ተቃዋሚዎቻቸውን ገለዋል፣ ሰውረዋል፣ አስረዋል፣ ሰቆቃ ፈጽመውባቸዋል፣ ለስደት ዳርገዋል። እነዚህ እንግዲህ በሥልጣን ላይ ሳሉ የፖለቲካ ተቃዋሚዎቻቸውን ካሰሩ የዓለም መሪዎች ጥቂቶቹ ናቸው እና እንደ ተባለው በዩናይትድ ስቴትሱ ፕሬዝደንታዊ ምርጫ ቢያሸንፉ ዶናልድ ትራምፕ ራሳቸው በገቡት ቃል መሠረት የፖለቲካ ተቀናቃኛቸውን ሂለሪ ክሊንተንን እንዲመረመሩና እንዲታሰሩ ሊያደርጉ ይችሉ ይሆን? ወደፊት የምናየው ይሆናል። አድማጮች፣ ዝግጅታችን አበቃ። ደህና ደሩ። ¶¶